ወደ ከተማ ለመቆጣጠር ስሎ ውጊያ ከፍቶብናል። እስከ ቅርብ ጊዜ ድረስ መከላከያ መከላከል ስራ የነበረ መከላከያ ሰራዊት በሳኑ እና በልዩ ያሉ ጥምረት እንዲሁም በእንግሊሻው እየተመከተ እና እየተመለሰ ያለበት ሁኔታ ነው ያለው። አስራ ሶስተኛ ቀኑን የያዘውን ዳግም የተቀሰቀሰውን የሰሜን ኢትዮጵያ ጦርነት አስመልክቶ ውጊያው ይካሄድባቸው ከነበሩ አካባቢዎች አንዱ ከሆነው የሰቆጣ ከተማ አንድ ነዋሪ ከተናገሩት የተወሰደ ነው። ዝርዝሩ በዕለቱ አቢሬስ ይቀርባል። የኬንያ ጠቅላይ ፍርድ ቤት የተመራጩን ፕሬዚዳንት ዊልያም ሩቶን ድል ዛሬ ባሰማው ውሳኔ አጽንቷል። የዚህንም ዝርዝር ይዘናል። በዩናይትድ ስቴትስ በየአመቱ በአውሮፓውያን የቀን አቆጣጠር በመስከረም ወር መጀመሪያ ሰኞ የሚከበረው የሰራተኞች ቀን በዛሬ ዕለት በመከበር ላይ ነው። ነሐሴ፣ ሰኔ ነሐሴ 30 ሰኞ፣ 2014 ዓ.ም ተምረት ጤና ይስጥልኝ። እንደምናመሻችሁ ክቡራትና ክቡራን አድማጮቻችን የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። የቴክኒክ አቀናባሪው ኤላስ አስማረ፣ የቴክኒክ መሐንዲሱ ደግሞ ኔልሰን ሎፔዝ ነው። ከተቀሩ ባልደረቦቻችን ጋር በመሆን እስከ ምሽቱ አራት ሰዓት አብረናችሁ እናመሻለን። አሁን የሰዓቱን ያለም ዜና ከደርጀ ደስታ መልካም ምሽት ጤና ይስጥልን። አድማጮቻችን እንደምናመሻችሁ። የምሽቱን ዋና ዋና የዓለም ዜናዎችን የማሰማችሁ ደረጀ ደስታ ነኝ። የሚኒስትሮች ምክር ቤት ባካሄደው 13ተኛ መደበኛ ስብሰባው የኢትዮጵያን ባንክ ዘርፍ ለውጭ ኢንቨስተሮች ክፍት ለማድረግ መወሰኑ ተነገረ። የጠቅላይ ሚኒስትር ጽፈት ቤት ባሳለፍነው ሳምንት መጠናቀቂያ ላይ እንዳስታወቀው የባንኩን ዘርፍ ለውጭ ኢንቨስተሮች ክፍት ማድረግ የዘርፉን አገልግሎቶች በእውቀትና በቴክኖሎጂ ለመደገፍ የአገሪቱን ኢኮኖሚ ከዓለም አቀፍ ገበያ ጋር ያለውን ትስስር ወደ ላቀ ደረጃ ለማሸጋገር እንዲቻል ነው ብሏል። የኢትዮጵያ የፋይናንስ ዘርፍ ለውጭ ባለሀብቶች ለመክፈት የአዋጅ ማሻሻያ እንደሚደረግ ከዚህ ቀደም የብሔራዊ ባንክ ገዢው ዶክተር ኢናገር ደሴ መግለጻቸውን መዘገባችን ይታወሳል። ወደ ትግበራው ከመግባቱ በፊትም በዘርፉ ለውጭ ባንኮች ምቹ ሁኔታን መፍጠር እንደሚያስፈልግ ተናግረው ነበር። በወቅቱ የአሜሪካ ድምፅ ያነጋገራቸው የኢኮኖሚ ባለሙያው የፋይናንስ ዘርፉን ለውጭ ባንኮች መክፈት እንደ ማንኛውም የፖሊሲ እርምጃ ጥቅምም ጉዳትም እንዳለው ገልጸዋል። ባለሙያው አቶ ጌታቸው ተክለማርያም እነዚህን ጥቅሞች እንዳሉ ሆነው ግን ባንኮች በአግባቡ ካልተመሩ በአገሪቱ ኢኮኖሚ ላይ አሉታዊ ተጽዕኖ ሊያስከትሉ እንደሚችሉ ገልጸዋል። ኢኮኖሚው ለአዳዲስ ችግሮች ተጋላጭነቱ ይጨምራል፣ የአገር ውስጥ ባንኮችም ሊዳከሙ ይችላል ብለዋል። ስለሆነም የፋይናንሱ ዘርፍ ለውጭ ባንኮች በሚከፈትበት ጊዜ ጥቅሙ እንዲያመዝን አገሪቱ አስቀድማ የቤት ስራዋን ማጠናቀቅ እንዳለባት መክረዋል። የኢትዮጵያ መንግስት የባንክ ገበያውን ለውጭ ባለሀብቶች እንደሚከፍት መወሰኑን ተከትሎ ከተለያዩ አካላት በድጋፍና በተቃውሞ የሚሰሙ አስተያየቶችን ለማከል ሰሞኑን ይዘን እንቀርባለን። ከፍተኛውና አስከፊው ድርቅ በሶማሊያ በራፍ ላይ መሆኑን የመጨረሻ ማስጠንቀቂያ እየደረሰን ነው ሲሉ የተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ኦቻ ኃላፊ ማርቲን ግሪፍቲስ ዛሬ ሰኞ ሞቃዲሾ ውስጥ በሰጡት ጋዜጣዊ መግለጫ አስጠነቀቁ። ኃላፊው በመግለጫቸው በድርቅ የተጎዳችው ሶማሊያ ከአስር ዓመት ትንሽ እልፍ ባለ ጊዜ ውስጥ ለሁለተኛ ጊዜ በከፍተኛ የረሃብ አደጋ አፋፍ ውስጥ ትገኛለች ሲሉ አስጠንቅቀዋል። ዛሬ ሰኞ ይለቀቃል የተባለው የምግብና የተመጣጠነ ምግብ ሪፖርት ከጥቅምት እስከ ታህሳስ ባለው ጊዜ ውስጥ በ ማዕከላዊ ሶማሊያ በባይዶዋና በሃካባ ለሚከሰት ረሃብ ተጨባጭ አመላካቾች መሆናቸውን ግሪፍትስ ተናግረዋል። አገሪቱን ለመጎብኘት ባለፈው አሙስ ሶማሊያ የገቡት የውጭ ኃላፊው ግሪፍትስ ባለፈው አጭር ቀናት ውስጥ በርካታ ሶማሊያውያን የተሸከሙትን የስቃይ መጠን መመልከቴ ፍጹም ከልቤ አስደንግጦኛል ብለዋል። በተደጋጋሚ ሳይመጣ የቀረው የዝናብ ወቅት፣ ለአስር ዓመታት የቆየው ግጭት፣ በርካታ ቁጥር ያላቸው ሰዎች መፈናቀልና እጅግ የተጎዳው ኢኮኖሚ በርካታ ሰዎችን ወደ ከፋው ይረሃል ረሃብ ጫና እየገፋቸው ነው ብለዋል ኃላፊው። አሁን ሕይወትን ለማዳን በመጨረሻው 11ኛው ሰዓት ላይ እንገኛለን በማለትም አክለዋል። የሰብአዊ ድርጅቶች ለበርካታ ወራት ማስጠንቀቂያውን ሲያሰሙ መቆየታቸው ይታወሳል። የኬንያ ጠቅላይ ፍርድ ቤት ባለፈው ወር በተካሄደው ምርጫ አሸናፊ የሆኑትን የተመራጩን ፕሬዝደንት ዊሊያም ሩቶን የምርጫ ውጤት አጸደቀ። ተመራጩ ፕሬዝደንት የፍርድ ቤቱን ውሳኔ አስመልክቶ የሚከተለውን ተናግረዋል። ከልብ እናመሰግናለን፣ ለኬንያ ሕዝብና ለእኛ እዚህ መድረስ ጥረት ያደረጋችሁትን በሙሉ በርትተን እንሰራለን አናሳፍራችሁም ለማለት ወዳለሁ። በነሐሴው ምርጫ በዋናው ተፎካካሪያቸው ዊሊያም ሩቶ በትንሽ ልዩነት የተሸነፉት የቀድሞው ጠቅላይ ሚኒስትር ራይላ ኦዲንጋ የምርጫውን ውጤት አስመልክቶ ያቀረቡት አቤቱታ የኬንያ ጠቅላይ ፍርድ ቤት ውሳኔ ውድቅ ያደረገው ዛሬ በሰጠው ውሳኔ ነበር። ሰባት ዳኞች ያሉት ጠቅላይ ፍርድ ቤቱ በምርጫው ድምፅ አሰጣጥ ሂደትና በውጤቱ ላይ ምንም አይነት እክል አላየንም ሲል ውሳኔውን የሰጠው በሙሉ ድምፅ መሆኑን ዘገባውን ከናይሮቢ ያደረሰን ዘጋቢያችን መሐመድ የሱፍ አስታ አስታውቋል የዚህ ዝርዝር በምሽቱ የዜና ትንታኔ ይቀርባል። ካለፈው ግንቦት ወር ጀምሮ በሱዳን በደረሰው የጎርፍ አደጋ የሞቱ ሰዎች 112 ሊደርስ እንደሚችል የሱዳን የአገሪቱ ብሔራዊ የሲቪል መከላከያ ምክር ቤት ቃል አቀባይ ዛሬ ሰኞ በሰጡት መግለጫ አስታውቀዋል። በመላ አገሪቱ ቢያንስ 115 ሰዎች በጎርፍ አደጋ መቆሰላቸውን ያመለከቱት ቃል አቀባዩ በአደጋው 85ሺህ መኖሪያ ቤቶች፣ ሆስፒታሎች፣ ትምህርት ቤቶችና ሌሎች የመንግስት ተቋማት መጎዳታቸውን ገልጸዋል። ከሟቾቹ መካከል 74 የሚሆኑት በቀጥታ የሰጠሙ ሲሆን 32 የሚሆኑት ቤታቸው ሲፈርስ አብረው የተወሰዱት፣ ስድስት የሚሆኑት በተያያዘ የኤሌክትሪክ አደጋ የሞቱ መሆናቸውን ቃል አቀባዩ አስረድተዋል። የተባበሩት መንግስታት ባለፈው ሳምንት 18 ከሚደርሱ የሱዳን ክፍለ ግዛቶች መካከል በ15 ውስጥ ቢያንስ 258 ሺህ ሰዎች በጎርፍ አደጋ መጎዳታቸውን አስታውቋል። በሳምንቱ መጨረሻ በደረሰ የጎርፍ አደጋ 12 ሰዎች መሞታቸው ይታወቃል። የእንግሊዝ የውጭ ጉዳይ ሚኒስትር ሊስትረስ የእንግሊዝ ወግ አጥባቂ ፓርቲ መሪና ጠቅላይ ሚኒስትር እንዲሆኑ በፓርቲያቸው አባላት መመረጣቸው ተነገረ። ትረስ ከቀድሞ የእንግሊዝ ግምጃ ቤት ሹም ሪሽ ሱናክ ጋር የፓርቲውን ከፍተኛ ቦታ ለማግኘት ሲፎካከሩ መቆየታቸው ተመልክተዋል። ሚኒስትሯ ትረስ ስልጣናቸውን በሚረከቡበት ወቅት የወደቀው የእንግሊዝ ኢኮኖሚና እየናረ የመጣው የኃይል አቅርቦት ዋጋ ብርቱ ፈተና እንደሚሆናቸው ተነግረዋል። ጠቅላይ ሚኒስትር ቦሪስ ጆንሰን መንግስታቸው በሙስናና በኮቪድ-19 ፕሮቶኮል ጋር በተያያዘ ቅሌት ከተወነጀለ በኋላ ባለፈው ሐምሌ ስልጣናቸውን በገዛ ፈቃዳቸው እንደሚለቁ አስታውቀዋል። ትረስ መንግስታቸውን እንዲመሰርቱ በይፋ ወደሚጠይቋቸው ንግስት ኤልሳቤጥ ለመቅረብ ነገ ማክሰኞ ወደ ስኮትላንድ እንደሚጓዙ ሮይተርስ ዘግበዋል። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ነው። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን በየአመቱ በሚከበረው የሰራተኞች ቀን በዓል ላይ ለመካፈል ዛሬ ሰኞ ወደ ዊስካንሰንና ፔንሲልቬንያ ግዛቶች መሄዳቸው ተነግሯል። ባይደን በዊስካንሰን ሚልዋኪና በፔንሲልቬንያ ፒትስበርግ ከተሞች ተገኝተው ስለ አሜሪካውያን ሰራተኞች ክብር ንግግር እንደሚያሰሙ የዋይት ሀውስ ቤተ መንግስት አስታውቀዋል። ከፕሬዚዳንቱ ጋር የስራ ሚኒስትሩ ማርቲ ዎልሽ አብረው እንደሚጓዙም ተመልክተዋል። የካሊፎርኒያው ክፍለ ግዛት የግብርና ሰራተኞች በሰራተኛ ማህበር ምርጫ ድምጽ የሚሰጡ ባቸውን መንገዶች ለማስፋት ለወሰደው እርምጃም ድጋፋቸውን እንደሚሰጡ ባይደን ትናንት እሁድ በሰጡት አስተያየት አስታውቀዋል። መንግስት ሰራተኞች እንዳይደራጁ የሚያደርጉ መሰናክሎችን ማቆም ሳይሆን ማስወገድ ይገባዋል፤ ህብረታቸውን መመስረት አለመመስረቱን ግን መወሰን ያለባቸው ሰራተኞቹ ራሳቸው መሆን አለባቸው ብለዋል ባይደን የካሊፎርኒያ ህግ አውጪዎች ሰራተኞቹ ድምጻቸውን በፖስታ ቤት አማካኝነት መስደድ እንዲችሉ የቀረበውን የህግ ረቂቅ አጽድቀዋል። የካሊፎርኒያ አገረ ገዢ ስቲቨን ኒውሰም ግን የህጉ ረቂቅ የምርጫውን ተአማኒነት ለመከላከል መወሰድ የሚገባቸው አስፈላጊው እርምጃዎች የሉትም ሲሉ አሁን ባለበት ቅርጹ እንደማይቀበሉት ቃል አቀባያቸው አመልክተዋል። በየአመቱ ሰኞ ቀን ላይ የሚውለው የሰራተኞች ቀን በዩናይትድ ስቴትስ ለመጀመሪያ ጊዜ መከበር የተጀመረው እንደ ኤሮፓ አቆጣጠር በ1894 መሆኑ ተዘግቧል። ምንም እንኳ በኦፊስል ባይገለጽም እለቱ የሰራተኞች ቀን፣ የበጋ ወቅት የሚያበቃበት ለተጓዦች ከቅዳሜ እስከ ሰኞ ረዥም ቀን ሆኖ የሚውልበትና ለብዙዎቹ ህጻናት የትምህርት ዘመናቸው የሚጀመርበት ቀን ሆኖ እንደሚወሰድ ተመልክተዋል። በቻይና ደቡባዊ ምስራቅ ክፍለ ግዛት ዛሬ ሰኞ እኩለ ቀን ላይ በተከሰተ ርዕደ መሬት ቢያንስ ሰባት ሰዎች መሞታቸውን የአገሪቱ መንግስት መገናኛ ብዙኃን ዘግበዋል። በሬክተር ስኬል ሲለካ ስድስት ነጥብ ስምንት መሆኑ የተገለጸው የርዕደ መሬት አደጋው የደረሰው ብዙ ጊዜ በሚታይበት ሲሿን ክፍለ ግዛት መሆኑ ተዘግበዋል። በአደጋው በደረሰው የመሬት መንሸራተት መኖሪያ ቤቶች ላይ ጉዳት መድረሱን እና ኃይል መቋረጡን የመንግስት ዜና ማሰራጫ ሲሲቲቪን ጠቅሶ ሮይተርስ ዘግቧል። በግንቦት 2000 ዓ ም በሲሿን ደርሶ በነበረው የ8 ነጥብ 0 ሬክተል ስኬል ርዕደ መሬት አደጋ ወደ 70 ሺ ሰዎች መሞታቸው ከአሶሺየትድ ፕሬስና ከአጃንስ ፍራንስ ፕሬስ የተገኙ ዘገባዎች አመልክተዋል። የእስራኤል ጦር ታዋቂዋ የአልጀዚራ ጋዜጠኛ በወታደር የተገደለች የሚሆንበት ትልቅ ዕድል ሊኖር ይችላል ሲል አስታወቀ። ከፍተኛው የእስራኤል ጦር ባለስልጣናት የውስጥ ምርመራውን ውጤት ይፋ ባደረጉበት ወቅት ዛሬ ሰኞ በሰጡት መግለጫ ባለፈው ግንቦት በኃይል በተያያዘው ዌስት ባንክ በተደረገው ውጊያ ሸሪን አቡ አክልህን ከአማጽያን ጋር በማምታታቱ ወታደሩ ተኩስ መክፈቱን አመልክቷል። ይህም ሆኖ ግን ጋዜጠኛዋ ከእስራኤል ጦር በተተኮሰ ጥይት ልትገደል ስለመቻሏ በእርግጠኝነት መናገር አይቻልም ብለዋል። ፍልስጤማውያን ስለ ግድያው ጥፋተኛ የሚያደርጉት እስራኤልን ነው። እስራኤል በበኩሏ ጋዜጠኛዋ የተገድ ያለችው በአማጽያን ተኩስ ሊሆን እንደሚችል ያስታወቀች ሲሆን ቆየት ብላ ደግሞ ወታደሯ በተኩስ ልውውጡ መካከል በስህተት ሊመታት ይችላል ብላለች። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚህ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ። ደረጀ ደስታን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክብራትና ክብራን አድማጮቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ሰኞ ነሐሴ 30 2014 ዓ ም አስተናጋጃችሁ አሉላ ከበደ ነኝ። የዕለቱ ዋና አዘጋጅ ቆንጅት ታየናት። የምስልና ድምፅ አቀናባሪያችን ሲሳይ አሸናፊና ግርማ ደገፋ ናቸው። የስቱዲዮ ድምፅና ምስል አቀናባሪው ደግሞ ራም አክሊን ነው። የሰሜን ኢትዮጵያው ጦርነት እንደገና መቀስቀሱ በብሔራዊ ምክክር ሂደቱ ላይ ትልቅ ፈተና መደቀኑን የኢትዮጵያ ሀገራዊ ምክክር ኮሚሽን አስታውቋል። ዘገባው ደርሶናል ከዕለቱ አብይ ርዕስ በኋላ ይቀርባል። ወደ ዕለቱ አብይ ርዕስ ከማለፋችን አስቀድሞ ታዲያ ቆየት ብለው ከሚሰሙት ቅንብሮች አንዱን ለቅምሻ እናሰማችው። የኩላሊት ጠጠር የሚፈጠረው በኩላሊት የማጣራት ስራ ውስጥ ወደ ሽንት በሚወጡ የአሲድ ጨዎች እና ንጥረ ነገሮች ወይም ሚኔራልስ መከማቸት ምክንያት ነው። ከሰማኒያ በመቶ በላይ የሚሆኑት ጠጠሮች የሚፈጠሩት ካልሲየም እና ኦግዛሌት ተባሉ ንጥረ ነገሮች በሽንት ውስጥ ከመብዛታቸው የተነሳ ነው። ዶክተር ተዋበ ከበደን የሰማችሁት የኩላሊት ልዩ ሐኪም ናቸው። ለሙሉ ቃለ ምልልሱ በሁለተኛው አጋማሽ ቅንብር በሐኪሙን ይጠይቁ ይመለሳሉ። ጠብቋቸው። አሁን ወደ እለቱ አብይ ርዕስ ዳግም የተቀሰቀሰውና ዛሬ 13ኛ ቀኑን የያዘው የሰሜን ኢትዮጵያ ጦርነት አሁንም እንደቀጠለ ነው። አስተያየታቸውን የሰጡ የሰቆጣ የሁመራና ሌሎች ግጭቱ ሲካሄድባቸው የነበሩ አካባቢዎች ከአካባቢያቸው ራቅ ካሉ ስፍራዎች የከባድ ጦር መሳሪያ ድምፅ እንደሚሰማ ተናግረዋል። ለጥቃቱ መስፋፋት በሁለቱ አካላት መካከል ያለው መወነጃጀል በቀጠለበትም በአሁኑ ወቅት የሰላም ጥሪዎች ግን እየቀረቡ ነው። የፕሬዚዳንት ባይደን የአፍሪካ ቀንድ ልዩ ልዑክ አምባሳደር ማይክ ሃመር ከዚሁ ከኢትዮጵያ ግጭት ጋር በተያያዘ ካለፈው ሳምንት መጨረሻ አንስተው ወደ አካባቢው እንደሚያቀኑ የአሜሪካ የውጭ ጉዳይ መስሪያ ቤት አስታውቋል። በተያያዘም የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት በትላንትናው ዕለት ባወጣው መግለጫ በተቀሰቀሰው ጦርነት ቆሞ የተቀሰቀሰው ጦርነት ቆሞ የሰላም ድርድሩ እንዲቀጥል ሲል ጠይቋል። ኬኔዲ አባተ ዝርዝሩን ይዟል። በኢትዮጵያ ፌዴራል መንግስትና በህወሀት ኃይሎች መካከል እየተደረገ ያለው ጦርነት አሁንም መቀጠሉን ነው በስልክ ያነጋገርናቸው የተለያዩ አካባቢዎች ነዋሪዎች የሚናገሩት። በዋግምራ ዞን ከሰቆጣ ከተማ ወጣ ባሉ አካባቢዎች፣ እንዲሁም በሁመራና በአካባቢው የከባድ መሳሪያ ድምጾች እንደሚሰሙ አስተያየታቸውን ለአሜሪካ ድምጽ የሰጡ ነዋሪዎች አስረድተዋል። አንድ የሰቆጣ ከተማ ነዋሪ የሆኑ ለአሜሪካ ድምጽ በሰጡት አስተያየት ይህም ብለዋል

ከሁመራና አካባቢው አስተያየታቸውን የሰጡን ነዋሪዎችም እንዲሁ የተኩስ ድምጾች እነርሱ ካሉበት ራቅ ካሉ አካባቢዎች እንደሚሰሙ ነው የተናገሩት። ሀያ ሰባት ቀን እስከ ሀያ ሰባት ሀያ ስምንት አጋጣሚ እኛ ቅርብ ነበር የነበረው ተኩሱ። አሁን ግን እየራቀ ከሄደ ቆይቷል። አሁን የተረጋ ሰላም ነው ያለው። እኛ ያለንበት ዋልቃይት አካባቢ አሁን ውጊያው ከእኛ እየራቀ በነበት አጋጣሚ ግን ያው ሰላምነቱ ተራሩቶ የተረቶ የነበሩ የንግድ እንቅስቃሴዎች ስራቸውን ጀምረው በቅር አጋሚጠናያል። እኛ ካለንበት ያው የራቀ ነው ይሰማል። በተለይ ጠዋት አካባቢ ይሰማል እንጂ ዝቅ ብሎ በእኛ ግንባር ሳይሆን ወደ ሰ ወደ ሸራራ አካባቢ በርቀት ነው አንዳንድ ድምፅ የሚሰማ የከባድ መሳሪያ ድምፅ ነው የሚመስል ድምፁ ና ከዚህ ሁመራ ያለው ነገር ምንም ሰላም ነው ያለ። ነው በተያያዘ ዜና የህወሓት ቃል አቀባይ አቶ ጌታቸው ረዳ የኢትዮጵያና የኤርትራ ኃይሎች ዛሬም የተጠናከረ ጥቃት ቀጥለዋል ሲሉ ትናንት በትዊተር ገጻቸው ባሰፈሩት ጽሁፍ ከሰዋል። ለዚህ ክስ ከኢትዮጵያም ሆነ ከኤርትራ መንግስት በኩል እስካሁን የተሰጠ ቀጥተኛ ምላሽ የለም። ይሁን እንጂ የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል በትዊተር ገጻቸው ላይ ዛሬ ባሰፈሩት ጽሁፍ በውጭ የሚኖሩ የህወሓት ደጋፊዎች ኤርትራ የጀመሩትን የስም ማጥፋት ዘመቻ ሰሞኑን አጠናክረዋል ሲሉ ወቅሰዋል። ህወሀት ተደጋጋሚ የሰላም ጥሪዎችን ባለመቀበል በተለያየ አቅጣጫ ጥቃት ከፍቷል የሚለው የኢትዮጵያ መንግስት በበኩሉ የፌዴራል መከላከያ ሰራዊት የተከፈተውን ጥቃት ከመከላከል ባለፈ በራሱ ጥቃት አለመክፈቱን መግለጹ ይታወቃል። ለጦርነቱ መቀስቀስና መስፋፋት ሁለቱ አካላት እርስ በርስ መወነጃጀላቸውን በቀጠሉበት በዚህ ጊዜ ታዲያ የጦርነቱ ተሳታፊ ኃይሎች ጦርነቱን እንዲያቆሙና ለሰላም የሚደረገውን ጥረት አጠናክረው እንዲቀጥሉ የጠየቀችው ዩናይትድ ስቴትስ ይህንኑ ጥሪዋን ለማጠናከር የአፍሪካ ቀንድ ልዩ ልዑኳን ወደ ኢትዮጵያ መላኳን አስታውቃለች። የፕሬዝደንት ባይደን የአፍሪካ ቀንድ ልዩ ልዑክ አምባሳደር ማይክ ሀመር በሰሜን ኢትዮጵያው ቀውስ ላይ ለመወያየት ከሳምንቱ የረፍት ቀናት አንስቶ ወደ ኢትዮጵያ እንደሚያቀኑ የዋይት ሀውስ ቃል አቀባይ ካሪን ዣን ፒየር ባለፈው አርብ በሰጡት ጋዜጣዊ መግለጫ ገልጸዋል። የልዩ ልዑኩን በቀጥታ ወደ ኢትዮጵያ መምጣትና አዲስ አበባ መግባት በተመለከተ ግን እስካሁን ከየትኛውም አካል የተባለ ነገር የለም። ከትግራይ ውጭ የቀጠለውን የህወሀት ጥቃት፣ የኤርትራን ወደ ግጭቱ መመለስ፣ እንዲሁም የኢትዮጵያን መንግስት የአየር ጥቃቶች ዩናይትድ ስቴትስ እንደምታወግዝ ማይካመር እንደሚያሳውቁም ዣን ፒየር ጠቁመዋል። ለዚህ ግጭት ምንም አይነት ወታደራዊ መፍትሄ የለውም ሲሉም ነው የተናገሩት። ዩናይትድ ስቴትስ በተጨማሪ ሌሎች የሀገር ውስጥና ዓለም አቀፍ አካላትም ወታደራዊ እንቅስቃሴ እንዲቆምና የሰላም ድርድር እንዲጀመር ጥሪ ማቅረባቸውን ቀጥለዋል። የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤትን ባወጣው ባለ ሰባት ነጥብ የአቋም መግለጫ ግጭቱን ለመፍታት የተጀመረው የድርድር ሂደት ተቋርጦ ጦርነቱ መቀስቀሱ እጅጉን እንዳሳሰበው ገልጿል። በመሆኑም ግጭቱ ቆሞ የሰላም ጥረቶች እንዲቀጥሉ ጠይቋል። ዶክተር መብራቱ አለሙ የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ ናቸው። ህወሓት ወደ ሰላሙ ድርድር እንዲመጣ ነው የጋራ ምክር ቤቱ ማጽኖ የሰጡ መግለጫ ያወጣው ሁለተኛ የውጭ ዲፕሎማቲክ ማህበረሰብም ህወት ወደ ሰላማዊ ድርድር እንዲመጣ የበኩላቸውን ጥረት እንዲያረጉ ነው ማሳሰቢያ የሰጠ ነው። ሌላው መንግስት አሁን የጀመረውን የሰላም ጥያቄ ወይም ጥረት አሁንም እንዳያቆም እና ገፍቶ እንዲሄድ ሌላው የዲፕሎማቲክ ማህበረሰብ አፍሪካ ህብረት የጀመረው ድርድር አለ ለምን የማደራደር ወይም የማሸማገል ስራ እሱንም ለምን እንዳቆመ በደንብ ታውቆ ግፊት እንዲያረግ ወደ ሰላም ድርድር እንዲመጡ አፍሪካ ህብረት አሁንም ቢሆን ሽምግልናውን በጣም አጠናክሮበት እንዲቀጥል ነው የምንፈልገው። እንደሚታወቀው ህወሀትም ጦርነቱን እኔ ያልጀመርኩም መንግስት ነው የጀመረብኝ የሚል አቋም አለው። ከዛ ውጭ የሰላም ድርድሩን በተመለከተ በአፍሪካ ህብረት እንዲሁም ደግሞ የአፍሪካ ህብረት በሰየማቸው የአፍሪካ ቀንድ ተወካይ በፕሬዚደንት ኦሉሴጎን ኦባሳንጆ ላይ እምነት የለኝም፣ ሌሎች አደራዳሪዎችም እንዲሳተፉ ፈልጋለሁ ይላል እና እንዲያው በዚህ ላይ የእናንተ ሀሳብ ምንድን ነው? ያልጀመ የሚለው ነገር እሱ ባይጀምር እንዴት ከቆቦን ድረስ ይወሩታል? እንዴት እስከ ወልዲያ ድረስ ይመጣሉ? በእኛ በጋራ ምክር ቤቱ በኩል ብዙም እምነት ያለው ነገር አይደለም። ምክንያቱም መንግስት የሰላም አማራጭ ብዙ ፈተናዎች አሉበት። መንግስት የሀገር ውስጥ ብዙ ችግሮች አሉ፣ ከኑሮ ውድነቱ ጋር ተያይዞ፣ ከሸኔ እንቅስቃሴ በተለያዩ ቦታዎች ያሉት ክፍተቶች ጋር ተያይዞ ወደ ጦርነት ሊያስገባይ የሚችለው ምንም ፍላጎት የለውም መንግስት። ስለዚህ ህዋት በራሱ ጊዜ የቀሰቀሰው ነው። እኛ እንደ ጋራ ምክር ቤት ያው የአፍሪካ ህብረት ውጭ ያሉ አደራዳሪዎችም በድርድሩ ሂደት ይሳተፉ የሚለውን የህወሓትን ጥሬስ እናንተ እንደ ጋራ ምክር ቤት ትቀበላላችሁ ወይም ትደግፋላችሁ? ድርድሩ በሚጀመርበት ሁኔታ ቴክኒካልና ፋይናንሻል ሰፖርት እንዲያረጉ ነው የምንፈልገው። ስለዚህ የአፍሪካ ችግር በአፍሪካውያን መፈታት የሚል አቋም ነው ያለው የጋራ ምክር ቤቱ። እነሱ ድጋፍ እና ጫና ከማድረግ ውጪ ውስጥ ገብተው እንዲያደራድሩ ፍላጎት የለንም እንደ ጋራ ምክር ቤት። የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ግጭቱን በድርድር ለመፍታት ሲደረግ የነበረውን ጥረት በቅርበት ሲከታተል እንደነበረ ሚያስታወሱት የምክር ቤቱ ሰብሳቢ ዶክተር መብራቱ ከጦርነቱ ዳግም መቀስቀስ በኋላም ምክር ቤቱ መፍትሄ የማፈላለግ እርምጃ መቀጠሉን አብራርተዋል። ትግራይ ህዝብም እየተወዳ ነው በዚህ ጦርነት ውስጥ። ስለዚህ ህወሓት አንደኛ ለራሱ ምዝዛው ለትግራይ ህዝብም ማሰብ አለበት። መንግስትም፣ ለትግራይ ህዝብም ሊቆረቆር ሊቆጭ ይገባል የሚል እምነት አለ። ስለዚህም ያዋጣው ሰላማዊ ድርድር ነው። ለዚህ ሰላም ከተፈለገ፣ እዚህ ላይ የጋራ ምክር ቤቱም የበኩሉን አስተዋጽኦ ማበርከት የሚል አቋም ነው እኛ ያለን። ለዚህም ከእንግሊዝ ኤምባሲ፣ ከአሜሪካን ኤምባሲ፣ ከኒዘርላንድ ካሉ ዲፕሎማቶች ጋር እኛ ኮሚኒኬት አድርገናል። በተቻለ መጠን ግፊት አድርገው የውጭ ማህበረሰብ ወይም የዲፕሎማቲክ ማህበረሰብ ሰላማዊ ድርድር በሚጀመርበት ሁኔታ ላይ ብዙ ውይይቶችን አድርገናል። እነዚህን አይነት ስራዎችን እየሰራን ነው ለማለት ነው። የኢትዮጵያ ካቶሊካዊት ቤተ ክርስቲያንም ባወጣችው መግለጫ ሁሉም ወገኖች መሳሪያቸውን አስቀምጠው ወደ ሰላም አማራጭ በመመለስ ውይይትንና የዜጎች ሰቆቃ የሚያበቃበትን አማራጭ እንዲያስቀድሙ የሚል ተማጽኖ አቅርባለች። ቤተ ክርስቲያኗ በግሏም ሆነ ከሌሎች ቤተ እምነቶች ጋር በመሆን ለሰላም ሂደት ትብብር እንደምታደርግም አስታውቃለች። የኢትዮጵያ የሃይማኖት ተቋማት ጉባኤም ባለፈው ሳምንት ተመሳሳይ መልእክት ማስተላለፉ አይዘነጋም። ይሁን እንጂ ከአምስት ወራት በላይ ቆይቶ የነበረው የተናጥል የተኩስ አቁም ስምምነት ተጥሶ ዳግም ጦርነት ከተቀሰቀሰ ዛሬ 13ኛ ቀኑን ይዟል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። አመሰግናለሁ ኬኔዲ አድማጮች ከብሔራዊው የጋራ መድረክ የፖለቲካ ፓርቲዎች የጋራ መድረክ ወደ ደቡብ ኢትዮጵያ ነው የምንሄደው። በሰሜን ኢትዮጵያ የሚካሄደውን ጦርነት በሰላማዊ ውይይት እንዲቋጭ ሲል በደቡብ ክልል የሚንቀሳቀሱ የ16 ፖለቲካ ፓርቲዎች የጋራ ምክር ቤት ጥሪ አቅርበዋል የአሜሪካ ድምጽ ያነጋገራቸው አንድ የህግና የሰብአዊ መብት ባለሙያ በበኩላቸው ሁለት ወገኖች የድርድሩ አካል የሚሆኑ ጉዳዮችን እንደ ቅድመ ሁኔታ ማስቀመጣቸውን ትተው መነጋገር ከቻሉ አሁንም ለሰላም እድሉ አለ ይላሉ። ከአምስት ወራት የተኩስ አቁም እፎይታ በኋላ ባለፈው የነሐሴ ወር አስራ ስምንት እንደገና የተጀመረው የሰሜን ኢትዮጵያ ጦርነት እንዲቆም ከሀገር ውስጥና ከውጭ የሚደረጉት ጥሪዎች እንደቀጠሉ ነው። ዮናታን ዘብዲዮስ ከሐዋሳ ተከታዩን አጠናቅረዋል። ከአምስት ወራት የተኩስ አቁም ስምነት በኋላም በያዝነው ወር አጋማሽ አካባቢ እንደገና ያገረሸው ጦርነት ለሰላም ውይይት በነበረው ተስፋ መሃል የመጣ ነበር። እናም ጦርነቱ ቆሞ ተስፋ የጣለበት የሰላም ጥረት እንዲቀጥል የሚደረጉ ጥረቶች ቀጥለዋል። በደቡብ ክልል የሚገኙ የ16 ፓርቲዎች የጋራ ምክር ቤት ያወጣው መግለጫም ተመሳሳይ የሰላም ጥሪ የቀረበበት ነው። የምክር ቤቱ ሰብሳቢ አቶ ጎበዘጎአም በዚህ ሰዓት መግለጫ ያወጡበትን ምክንያት ለአሜሪካ ድምፅ በስልክ ተናግሯል። የመግለጫው ዋናው መሰረታዊ ነገር በጦርነቱ ምክንያት እየተጎዱ እየተፈናቀሉ እና ውድ ህይወታቸውን እያጡ ያሉ የንጽዋን ጉዳይ በአግባቡ መንጅ መደረግ አለበት። ያ ማለት ሁለቱም ተፋላሚ ወገኖች ለንጽዋን እና ለሂማኒታሪያን ጉዳዮች ቅድሚያ ሰጥተው ንጽዋንን ከመግደል ከማፈናቀል እንዲቆጠቡ የሚለውን ለማስመር ነው። ሁለተኛ በጦርነት የሚመጣ መፍትሄ የለም። ጦርነት በባህሪ የሰላማዊ ፖለቲካ ትግል ውድቀት ውጤት ነው የሚለውን ጭብጥ ለመያዝ ነው። ሶስተኛ ደረጃ ሁለቱም ወገኖች የፖለቲካ ልዩነታቸውን በጠረጴዛ ዙሪያ በሰላማዊ ንግግርና ውይይት ድርድር መፍታት አለባቸው የሚለውን ለሁለቱም ወገኖች እንዲደርስ ለማድረግ ነው የተፈለገው። ምክር ቤቱ ጦርነቱ በሰላም ድርድር እንዲቋጭ ጥሪ ያቀረበው በጦርነቱ ተሳትፎ ላላቸው ወገኖች በሙሉ እንደሆነም ገልጿል። በየክልሉ አሉ በማለት የገለጿቸው የታጠቁና ሸማቂ ቡድኖች መሳሪያቸውን አስቀምጠው ልዩነታቸውን በንግግር እንዲፈቱም ጠይቋል። በሀገሪቱ ውስጥ ጦር መሳሪያ ታጥቆ የዘሮቹን ሰላምና ደህንነት ለመጠበቅ ኃላፊነት ስልጣን የተሰጠው መንግስትና መንግስት ብቻ ነው። ከመንግስት ቀጥታ ኃይል ውጭ በተለያዩ ክልሎች ናቶ ህዋት በተለያዩ ክልሎች የየራሳቸው ነጻ አውጪ የየራሳቸው መከላከያ ኦር የራሳቸው ታጣቂ ቡድን አለ። ያ ሁሉ ቡድን የታጠቀ ኃይል ነው። የታጠቀ ኃይል በብዛት ባለበት ሀገር የሰላምና መረጋጋቱን ጉዳይ ከባድ ነው የሚሆነው። ስለዚህ ሁሉም የፖለቲካ ሀሳባቸውን የፖለቲካ ፍላጎታቸውን በሀይል ለማስኬድ ወር በሀይል ለመጫን የሚፈልጉ ሀይሎች ትጥቅ አውርደው ወደ መደራደሩ ይምጡ። በጠመንጃ የሚመጣ ሰላም የለም። የኢትዮጵያ ፌዴራል መንግስትና ህወሓት በቅርቡ እንደገና በሀገረሸ ጦርነት አንዱ ሌላኛውን ተጠያቄ በማድረግ የተወነጃጀሉ መሆኑ ይታወቃል። የፌዴራል መንግስቱ ግጭቱን በሰላማዊ መንገድ የመፍታት ፍላጎት የለውም የሚለው ህወሓት ጦርነቱን እንደገና ጀምሯል በማለት ይከሳል። የክልሉ ብልጽግና ፓርቲ ከምክር ቤቱ አባላት ውስጥ አንዱ መሆኑን የገለጡት አቶ ጎበዘ ግን የፓርቲውም አቋም ከሌሎቹ የምክር ቤት አባል ፓርቲዎች ተመሳሳይና ግጭቱን በሰላማዊ ውይይት የመቋጨት መሆኑን አመልክተዋል። ምክር ቤቱ ችግሩ በሰላማዊ መንገድ ለመፍታት የሚያስችል መንገድ ዝግ እንዳልሆነ እንደሚያምንና የመጨረሻ መፍትሄው ውይይት መሆኑን እንደሚያምንም አብራርተዋል። በጦርነት የሚፈታ በጦርነት የሚመጣ ሰላም ነው። የትም ሀገር የትም ቦታ ብትሄድ በጦርነት አሸንፈ የምታመጣው ሰላም የለም። ለምሳሌ ያህል አንድ ቡድን በሆነ ሰዓት ላይ የኢትዮጵያ መንግስት ህዋት እንዲያሸንፍ ይችል ይሆናል። በሆነ ሰዓት ግን አቅም አተው ተመቶ የሆነ ቦታ ይወሸቅና ይሄ ጥላቻንና ቁርሾን ፈጥረው ሌላ ተደራጅቶ መጥቶ የሚያጠቃ ኃይል እየተፈጠረ ይሄዳል። በሰላማዊ ድርድርና በሰላማዊ ንግግር የሚመጣ ለውጥ ዘላቂ ነው። በሐዋሳ ዩኒቨርሲቲ የህግ መምህርና በኢትዮጵያ የሰብአዊ መብቶች ተሟጋች ማዕከል የሰብአዊ መብት ባለሙያም አቶ በፍቃዱ ድርባ በፓርቲዎቹ መግለጫ የተንጸባረቀው ሀሳብ በአዎንታዊ መልኩ እንደሚመለከቱ ተናግሯል። የሰላም ድርድር ጥያቄ በመጀመሪያ ደረጃነት በማቅረባቸው በበጎ ነው የተመለከትኩት። ዞሮ ዞሮ ሰላም ይሻላል ብሎ የሰላም አማራጭ እንከተል የሚለው ጥያቄ እንዴት ይሆናል ከሚለው ያው ቀድሞ የሚመጣ ነው። በአጠቃላይ በግርድፉ ማለት ነው። በተናጠልም ይሁን በዚህ በፖለቲካ ፓርቲዎች የጋራ ምክር ቤቱ የወጣው ሰላም የሰላም አማራጭ ይሻላል የሚለውን እንትን በበጎ ነው የተመለከቱ። ፓርቲዎቹ የሚያቀርቡት የሰላም ጥሪ ግን አቅጣጫ የሚያሳይ ቢሆን እንደሚመርጡም አስረድተዋል። ሁለቱ ወገኖች የድርድሩ አካል የሚሆኑ ጉዳዮችን እንደ ቅድመ ሁኔታ ማስቀመጣቸውን ትተው በጠረጴዛ ዙሪያ ተቀምጠው የሚነጋገሩ ከሆነም አሁንም ለሰላም እድል መኖሩን ነው ባለሙያው የሚያምኑት። የሰላም ድርድር እድሉ ሁሌም ክፍት ነው። እድል የለም ማለት ይከብዳል። እድል የሚኖረው ግን የሰላም ድርድሩን ለመጠቀም ሁለቱም ለሰላም ድርድሩ ዝግጁነታቸውን እስከ ጥግ ድረስ እስካሳዩ ድረስ ብቻ ነው የሆነው ማለት ነው። ወደ ድርድሩ መግባት ነው ተኩስ መሳሪያቸውን አስቀምጠው ማለት ነው። ስለዚህ እድሉ የለም አይደለም። ነገር ግን ወደ ተግባራዊነት እንዲመጣ ለማድረግ የሰላም ድርድሩን ከዚህ በፊት ለመጀመር ሲያስቡ ከነበሯቸው አካሄዶች መቆጠብ ይኖርባቸዋል ማለት ነው። ለምሳሌ በህዋት በኩል እኔ የሚታየኝ ምንድን ነው? አንደኛው ከዚህ በፊት ሲያነሳቸው የነበሩትን የቅድመ ሁኔታ እያለ ሲያነሳቸው የነበሩትን ጥያቄዎች መልሶ ማጤን ይኖርበታል ማለት ሳሌ እንዳልኩ፣ አንደኛው ቅድመ ሁኔታ የነዚህ የመሬት ጉዳይ ነው። አሁን በአሁኑ ሰዓት ያለው የመሬት አስተዳደር ጉዳይ በማን ስር ነው ያለው? ለማን ይገባል የሚለው ማለት ነው። እሱ ራሱ የሰላም የድርድሩ አካል ነው መሆን ያለበት እንጂ ቅድመ ሁኔታ አይደለም። እሱን ቅድመ ሁኔታ አድርገን እሱ በስሬ ካልተካለልኝ ያልደረደር የምትል ከሆነ መቼም የሰላም ድርድሩ ላይ መጣ ነው ማለት ነው። የተለያዩ የዓለም አቀፍ ተቋማትና የዩናይትድ ስቴትስን የሚመሳሰሉ ሀገራትም የሰሜን ኢትዮጵያው ጦርነት እንዲቆምና ሰላማዊ ውይይት እንዲጀምር ጥሪ ማድረጋቸውን ቀጥሏል። ወደ አካባቢው የተንቀሳቀሱት የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መለክተኛ አምባሳደር ማይክ ሃመር ተልዕኮም ጦርነቱ እንዲቆምና የሰላም ውይይት እንዲጀምር ከመጠየቅ ጋር የተያያዘ ነው። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳ። አመሰግናለሁ ዮናታን። አድማጮች የሰሜን ኢትዮጵያው ጦርነት እንደገና መቀስቀሱ በብሔራዊ ምክክር ሂደቱ ላይ ትልቅ ፈተና ደቅነዋል ያለው የኢትዮጵያ ሀገራዊ ምክክር ኮሚሽን አስታውቋል። ዘገባው እንደተሰናዳ እናቀርባለን። አሁን ወደ መቀሌ የሚወስደን ዘገባ ነው። ግጭቱ የሰላም መፍትሄ እንዲያገኝ እንደሚፈልጉ አስተያየታቸውን ለአሜሪካ ድምፅ የሰጡ ተፈናቃዮች እና አንዳንድ የመቀሌ ከተማ ነዋሪዎች ተናግረዋል። ሙልጌታ ጽብሃ ካሰባሰበው አስተያየት ጥቂቱ ቀጥሎ ይቀርባል። ወይዘሮ አታክልቲ ገብረ መስቀል ይባላሉ። ጦርነቱ ሲጀመር ከምዕራብ ትግራይ ማይካድራ ተፈናቅለው ወደ መቀለ እንደመጡ ይናገራሉ። በጦርነቱ ምክንያት አንዱ ልጃቸው እስካሁን የት እንዳለ እንደማያውቁ ና ሌሎች ልጆቻቸውም ወደ ሱዳንና ወደ ሌላ የትግራይ አካባቢዎች መፈናቀላቸው ገልጸዋል። በቅርቡ ግጭቱ ቆሞ በሰላማዊ መንገድ ይፈታል የሚል ተስፋ ነበረን ብለው ወደ ቀያቸውም ለመመለስ አቅደው እንደነበረ ነው የገለጹት። ሰነ ሰው እኩነ አትኢና ዘርኢና ዋላ ምሸላ ዘርኢና ቀልብና ክንረክብ ኢና ዝብል እምነት ነርኒ። በሰኔ ወር ላይ ወደ ቀያችን ተመልሰን ማሽላ ዘርተን ቀለባችንን እናገኛለን የሚል እምነት ነበረን። የሰላም ተስፋ ነበረን። እኛ ሰላም ነው የምንፈልገው፣ ተገደን የገባንበት እንጂ ጦርነት የሚፈልግ የለም። ጦርነት ሰው ይበላል፣ አገር አውዳሚ ነው። ጦርነት ውድመት እንጂ ልማት የለውም። እኛ አሁንም ሰላም ነው የምንፈልገው። ሰላም ካለ ሁሉም አለ። ሰላም ከሌለ ግን ሁሉም የለም። ሌላ በተፈናቃይ ማዕከል ያገኘኋቸው ከማይጋባ ምዕራብ ትግራይ ተፈናቅለው የመጡ ወይዘሮ ፀሐይ ነሽ አስገዶም የተባሉ በበኩላቸው ሕጊ ዝብላዕ የለን ዝስተ የለን ዝክደን የለን ወዲ ሰብ ከዓ እንተ ዘይወሊዕ እንተ ዘይሰት እዩ በአሁኑ ጊዜ የሚበላ የለም፣ የሚጠጣ የለም፣ የሚለበስም የለም። የሰው ልጅ ካልበላ፣ ካልጠጣ፣ መኖሪያም ከሌለው ሊኖር አይችልም። ተቀምጠንም ከመሞት አንተርፍም። ሰላም የማይፈልጉ ከሆነ በጉልበታችን ወደ ቀያችን መመለስ አለብን። በሰላማዊ መንገድ ተፈቶ ወደ ቀያችሁ ተመለሱ ከተባልን ጥሩ። እኛ ንብረታችንና ቤታችንን ነው ማግኘት የምንፈልገው። ሰው እንዲሞት እኮ አይፈለግም። የመቀለ ከተማ ነዋሪ አቶ ኪዳነ ማርያም አታክልቲ የተባሉ ደግሞ ተጀምሮ በነበረ የሰላም ሂደት ተስፋ አድርገው እንደነበረ ነው የገለጹት። ፍላጊውን ነገር በጠረጴዛ ዙሪያ ይፈታል የሚል ተስፋ ነበረኝ። ነገር ግን ይሄን በምንጠብቅበት ጊዜ ያልታሰበ ድቡዳ የሆነ አጠቃላይ ጦርነት በኢትዮጵያ መንግሥት ታውጆ ጥቃት መጀመሩ በጣም አሳዝኖኛል። ይሄ ነገር መቋጫው ዞሮ ዞሮ በጠረጴዛ ዙሪያ የሚፈጸም መሆኑን እየታወቀ ወደዚህ መገባቱ በጣም ነው ያሳዝነኝ። አሁንም ግጭቱ በሰላማዊ መንገድ ሊፈታ ይገባል ያሉት አቶ ኪዳነ ማርያም በሰላማዊ ዜጎች ላይ ያነጣጠረ የአውሮፕላን ጥቃት የሚወገዝ ነው ብለዋል። ጦርነት ከፕሮፌሽናል ወታደሮች ጋር የሚደረግ ወይ ደግሞ በጦርነት ሜዳ የሚፈጸም ጉዳይ ሆኖ እያለ ከዚያ ውጭ ከተማ መጥቶ ህጻናትን፣ ሰላማዊ ህዝብን፣ ሲቪል ተቋማትን ማውደም በአጠቃላይ ይሄ ተገቢነት የሌለው ድርጊት ነው። አቶ ሰለሞን በርሀ እንደሚባሉ የተናገሩት በበኩላቸው ጦርነቱ ዳግም ከተጀመረ ወዲህ ሰብአዊ እርዳታ ወደ ትግራይ መግባት ቆሟል፣ ይህ መሆኑ ደግሞ ትክክል አይደለም ብለው አሁንም ጦርነቱ ቆሞ መሰረታዊ አገልግሎቶች ተከፍተው ህዝብ ሊገለገልባቸው ይገባል ሲሉ ነው የተናገሩት። ከጦርነት ምንም የሚገኝ መፍትሄ የለም። ስለዚህ የተኩስ አቁም ስምምነቱ ተደርጎ በተለይ በተለይ መሰረታዊ አገልግሎት በማቅረብ ላይ ለምሳሌ እንደ ባንክ እንደ ቴሌኮም ሌሎች መሰረታዊ የሆኑ ለህብረተሰቡ ከፍተኛ አገልግሎት የሚሰጡ የኑሮ መሰረት የሆኑትን ነገሮች እነሱን ከፍቶ ዳግም ወደ ፖለቲካዊ መፍትሄ መግባት ያለባቸው ይመስለኛል። ስለዚህ ሁለቱ መንግስታት ቁርጠኝነት ወስደው ወደዚህ መግባት አለባቸው። በተለይ የኢትዮጵያ መንግስት በየጊዜው ሁኔታውን እያጠናሁት ነው፣ እየተነጋገርኩበት ነው፣ የባለሙያዎች ስጋት አለባቸው ወደዛ ቦታ እንዳይሄዱ እያለ የተለያዩ ምክንያቶች የሚፈጥራቸው ምክንያቶች እነዚህ በህዝቡ ላይ በትግራይ ህዝብ ላይ ከፍተኛ ችግር እየፈጠሩ ነው። በተለይ ህዝቡ አገሪቱን ኢትዮጵያን የእኔ አገር ብሎ እንዳያስብ የሚያደርጉ ነገሮችና በህዝቦች መካከል ቁርሾ የሚፈጥር ነገር ነው እና የኢትዮጵያ መንግስት ኃላፊነት የተሸከመው ኃላፊነት ቀላል አይደለም። ይህን ኃላፊነት ተጠቅሞ ሰላም ወደሚያወርድበት መንገድ፣ ሰላም ወደሚገኝበት መንገድ መሄድ መቻል አለበት። እንደ አዲስ የተጀመረው ጦርነት ቁሞ ወደ ሰላማዊ ውይይት እንዲገባ የተለያዩ ዓለም አቀፍ ተቋማት እየገለጹ ይገኛሉ። ለአሜሪካ ድምጽ ሙልጌታ ጽበሃ መቀለም ወይዘሮ አተክልቴ ክብረ መስቀል ይባላል ጦርነቱ ሲጀምር አመሰግናለሁ ሙልጌታ። ጦርነቱን የጀመረው ማን እንደሆነ በሚነሳው ጥያቄ ላይ የፌዴራሉ መንግስትና ህወሀት አንዱ ሌላውን እየወነጀሉ ይሰማሉ። በሌላ በኩል ትግራይ ውስጥ በወታደራዊ ተቋማት ላይ የተነጣጠረ የአየር ድብደባ እንደሚያካሄድ የአገሪቱ የመከላከያ ሰራዊት ጦርነቱ በተጀመረ ሰሞን ያስታወቀ ሲሆን ሲቪሎችና በሲቪል ተቋማት ላይ ግን ጥቃት ፈጽመዋል የሚለውን አስተባብሏል። አድማጮች፣ አሁን ወደ አንድ አለም አቀፍ ርዕስ ነው ወስዳችሁ? የሩቶ ድል ጸንቷል ይላል የኬንያው ጠቅላይ ፍርድ ቤት። የተመራጩን ፕሬዚዳንት ዊልያም ሩቶን ድል ዛሬ ባሰማው ውሳኔ አጽንቷል። ችሎቱ የሩቶን የቅርብ ተገዳዳሪ የቀድሞ ጠቅላይ ሚኒስትር ራይላ ኦዲንጋን ጨምሮ ምርጫው ተጭበርብሯል ሲሉ ዶሴ የከፈቱ የሁሉንም አቤት ባዮች ክሶች ውድቅ ያደረገው በሙሉ ድምፅ ነው። ተመራጩ ፕሬዚዳንት ሩቶ ለኬንያ ህዝብ ውጤት አመጣለሁ ብለዋል። ዝርዝሩን ግርማ ደግፋ ያቀርበዋል። የኬንያ ጠቅላይ ፍርድ ቤት ዛሬ ይፋ ያደረገውን ብያኔ በደስታ የተቀበሉት ተመራጩ ፕሬዚደንት ዊሊያም ሩቶ ህዝባቸውን እንደሚያገለግሉ ቃል ገብተዋል። ለኬንያ ህዝብና፣ እዚህ እንድንደርስ ሲጥሩ ለቆዩ ሁሉ ምስጋናችን ይድረስ። አናሳፍራችሁ። ተግተን እንሰራለን። አናሳፍራችሁ። ሰባት ዳኞች የተሰየሙበት የጠቅላይ ፍርድ ቤቱ ችሎት ባለፈው ነሐሴ ሦስት የተካሄደው ፕሬዝደንታዊ ምርጫ ውጤት በሀገሪቱ ህገ መንግስትና በምርጫ ህጉ መሰረት ቅቡልና የጸና ነው ሲል በይኗል። ዳኞቹ የጎሉ እንከኖችና ህገ ወጥ አያያዞችን አለማግኘታቸውን ተናግረዋል። በሌሎቹ አቻ ስዩማን ዳኞች ስም ውሳኔያቸውን ያነበቡት የጠቅላይ ፍርድ ቤቱ ዋና ዳኛ የኬንያ ጠቅላይ ፍርድ ቤት ዛሬ ይፋ ያደረገውን ብያኔ በደስታ የተቀበሉት ተመራጩ ፕሬዚደንት ዊሊያም ሩቶ ህዝባቸውን እንደሚያገለግሉ ቃል ገብተዋል። ለኬንያ ህዝብና እዚህ እንድንደርስ ሲጥሩ ለቆዩ ሁሉ ምስጋናችን ይድረስ። አናሳፍራችሁም። ተግተን እንሰራለን። አናሳፍራችሁ ሰባት ዳኞች የተሰየሙበት የጠቅላይ ፍርድ ቤቱ ችሎት ባለፈው ነሐሴ ሶስት የተካሄደው ፕሬዝደንታዊ ምርጫ ውጤት በሀገሪቱ ህገ መንግስትና በምርጫ ህጉ መሰረት ቅቡልና የጸና ነው ሲል በይኗል። ዳኞቹ የጎሉ እንከኖችና ህገ ወጥ አያያዞችን አለማግኘታቸውን ተናግረዋል። በሌሎቹ አቻ ስዩማን ዳኞች ስም ውሳኔያቸውን ያነበቡት የጠቅላይ ፍርድ ቤቱ ዋና ዳኛ ማርታ ኩሜ በምርጫው መሸነፋቸው የተነገረውን ዋነኛ ተፎካካሪ የቀድሞ ጠቅላይ ሚኒስትር ራይላ ኦዲንጋን ጨምሮ ሁሉንም አቤቱታዎች ውድቅ ማድረጋቸውን አሳውቀዋል። የፕሬዚዳንታዊ ምርጫ አቤቱታ ኢ005/2022 ከቁጥሮች ኢ001 2 3 4 7 እና 8 2022 ጋር አንድ ላይ ውድቅ ናቸው። በውጤቱም በሕገ መንግስቱ አንቀጽ 143 መሰረት የመጀመሪያው መልስ ሰጪ የሆነው ተመራጭ ፕሬዚዳንት የተመረጠ መሆኑን እናሳውቃለን። የምርጫ ኮሚሽኑ የድምፅ ሰጪዎችን ማንነት በትክክል የሚያረጋግጥ ውጤቶቹን የሚያስተላልፍና ያልተቆራረጠ ቴክኖሎጂን ስራ ላይ ማዋሉን ማረጋገጡን ችሎቱ አሳውቋል። የምርጫ ጣቢያዎቹ ድምፆች ጉዳት እንዳልደረሰባቸው የገለጸው ይኸው ችሎት በህጉ መሰረት የመለያ ምርጫ እንዳይጠራ በሚያደርግ ሁኔታ ሩቶ ከ50 ከመቶ በላይ ድምፅ ማግኘታቸውን አሳውቋል። በእርግጥ አንዳንድ ችግሮች ነበሩ ብለዋል ዋና ዳኛዋ ኩሜ። ሙሉ ምርጫ እንዲሰረዝ ሊያደርግ የሚችል አቅም ግን የላቸውም። Although the petitioners have provided numerous arguments pointing to possible irregularities ድምፅ ሰጪዎችን ለማዋከብ መንቀሳቀስን፣ ብሔራዊ ምርጫ ኮሚሽኑ ሊቀመንበሩ በቂ ዝግጅት አለማድረግ፣ በኮሚሽኑ ዝርክርክነት፣ በተወካዮች መጥፋት እና በሌሎችም ብዙ ምክንያቶች የተፈጠሩ የምርጫ ስርዓት አለመጠበቅና ሕገወጥ አያያዞችን የሚያሳዩ በርካታ ጭብጦችን ቢያቀርቡም የተጠቀሱት ያለመስተካከል ሁኔታዎች እና ሕገወጥ አያያዞች በፕሬዝዳንታዊ ምርጫ የመጨረሻ ውጤት ላይ ይህንን ያህል የጎላ ጫና አልነበራቸውም። አይኢቢሲ በሚል ምህፃር የሚታወቀውና የሚጠራው የምርጫና የወሰን ጉዳዮች ኮሚሽኑ ነጻ አካል እንደሆነ ነው የሚነገረው። ተሸናፊው ተወዳዳሪ ራይላ ኦዲንጋ የፍርድ ቤቱን ውሳኔ እንደሚቀበሉና እንደሚያከብሩ ባወጡት መግለጫ አሳውቀዋል። ሁል ጊዜ ለህግ የበላይነትና ለህገ መንግስቱ የቆምነን ብለዋል። ይሁን እንጂ የችሎቱን አስተያየት ብንቀበልም በውሳኔው ግን ጨርሶ አንስማማም ሲሉ አክለዋል። ከኦዲንጋ ጋር ለምክትል ፕሬዚደንትነት የሮጡት ማርታ ካሮናም እንግዲህ ፍርድ ተሰጠ በግኝቶቹ ግን አንስማማም ሲሉ ትዊት አድርገዋል። የዳኞቹን ውሳኔ ከራይላ ኦዲንጋ ጠበቆች አንዱ ጄምስ ኦሬንጎም ተቃውመውታል። የህግ የበላይነት መጽናት አለበት በሀገሪቱ ህግ መሰረት። በመሰረቱ የፍርድ ቤቱ ውሳኔ የመጨረሻ ነው። እንደ ነፃ ዜጎች ግን ለመቃወም መብት አለን። እናም በብርቱ እንቃወማል። ዊልያም ሩቶ በመጪው ሳምንት ቃለ መሐላ ፈጽመው የኬንያ ሪፐብሊክ አምስተኛ ፕሬዚደንት ይሆናሉ። ኡሁሩ ኬንያታም በክብር ይሰናበታሉ። ቆንጅታየን፣ አመሰግናለሁ። አድማጮች መግቢያው ላይ አቅራቢውን ግርማ ደገፋ ብዬ ነበር፣ ይቅርታ ጠይቃለሁ። አቅራቢው ተለውጧል። ቆንጂ ታየነች ያቀረበችልን። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ ስርጭት እስከ አራት ሰዓት ይቀጥላል። አሁን የስቱዲዮ ሰዓታችን በኢትዮጵያ ሰዓት አቆጣጠር ከምሽቱ ሶስት ሰዓት ከሰላሳ ዘጠኝ ያመለክታል። ወደ ሁለተኛው ክፍል ቀዳሚ ቅንብር ነው የምናልፈው ሐኪሙን ይጠይቁ ሐኪምዎን ይጠይቁ ለምሽቱ የኩላሊት ጠጠር በመባል በሚታወቀው የህመም ሁኔታ ዙሪያ ከአድማጭ በደረሰ ጥያቄ መነሻነት በህመሙ ምንነት፣ ሕክምናና ሌሎችም ተያያዥ ርዕሰ ጉዳዮች ላይ ትኩረት የሚያደርግ ቅንብር ነው ይዞ የቀረበው ሙያዊ ማብራሪያውን የሚሰጡን ቀደም ብዬ በመግቢያችን ያስተዋወቅኳቸው ዶክተር ተዋበ ግርማ ናቸው። የኩላሊት ሐኪም ናቸው። እነሆ ዝግጅቱን። ዶክተር ተዋበብ ይህን በልማድ የኩላሊት ጠጠር የተባለ ህመም ምንነት በመረዳት ብንጀምር ለመሆኑ የኩላሊት ጠጠር በሽታ መንስኤው ምንድን ነው? የኩላሊት ጠጠር የሚፈጠረው በኩላሊት የማጣራት ስራ ውስጥ ወደ ሽንት በሚወጡ የአሲድ ጨዎች እና ንጥረ ነገሮች ወይም ሚኔራልስ መከማቸት ምክንያት ነው። ከሰማኒያ በመቶ በላይ የሚሆኑት ጠጠሮች የሚፈጠሩት ካልሲየም እና ኦግዛሌት የተባሉ ንጥረ ነገሮች በሽንት ውስጥ ከመብዛታቸው የተነሳ ነው። ሌሎችም አይነት የኩላሊት ጠጠሮች አሉ። ዩሪክ አሲድ የሚባል ንጥረ ነገር ሲበዛ የሚፈጠር፣ ስስትን የሚባል ንጥረ ነገር ሲበዛ የሚፈጠር ወዘተ፣ እነዚህ አይነት ጠጠሮች ሊፈጠሩ ይችላሉ። አንዳንዶች ይህ በሽታ አንዳንድ ጊዜ መቋቋም የማይቻል አይነት ህመም፣ የስቃይ ስሜት የሚፈጥር መሆኑን ይናገራሉ። በቅድሚያ ዋነኞቹ የህመሙ ምልክቶች ምንድን ናቸው? የተባለው አይነትስ ከፍተኛ የስቃይ ስሜት በምን ይሆን የሚቀሰቀሰው? የኩላሊት ጠጠር ስንል በኩላሊት በኩል በሽንት ቧንቧ ከኩላሊት ወደ ሽንት ፊኛ በሚወስደው ቧንቧ እንዲሁም ደግሞ በሽንት ፊኛ እና ከዛም ሰውነት ወደ ውጭ በሚያወጣው ቧንቧ ላይ ጠጠር ሲፈጠር ነው የኩላሊቱ ጠጠር ልንለው የምንችለው። ሌሎች የአካል ክፍል ውስጥ የሚፈጠሩ ጠጠሮች ለምሳሌ በአሞት ፊኛ ውስጥ የሚፈጠሩ ጠጠሮች የተለዩ ጠጠሮች ናቸው፣ ከኩላሊት ጠጠሮች ጋር አይመሳሰሉም። እነኚህ በሽንት ቧንቧና በኩላሊት ከሰውነት ፈሳሽን የማጣራት ስራ ጋር በተያያዘ የሚመጡት ናቸው፣ ተለይተው በዚህ የሚካተቱት ልክ ነው። መልካም ዶክተር ተዋበ ምንም አይነት ምልክት ከማያሳዩት አንስቶ እጅግ ከፍተኛ የስቃይ ስሜት እስከሚቀሰቅሰው ድረስ የህመሙን አይነቶች ልዩነቶች ገልጠዋል አንድ ሰው ይህ በሽታ እንዳለበት እንኳን ሳያውቅ ለሌላ ሕክምና ፍለጋ በሄደበት በምርመራ የሚደረስበት ጊዜ መኖሩንም አስረድተዋል። ለመሆኑ አንድ ሰው ሐኪም ማየት ያለበት መቼ ነው? ሐኪም ማየት የሚገባው ምልክት ሲፈጠር ነው። ደም ሽንት ውስጥ ካየ ህመም፣ የጎን ህመም፣ የጀርባ ህመም ካለ፣ አንዳንዴ ደግሞ ትኩሳት፣ የሽንት ሲወጣ ማቃጠል የመሳሰሉት ምልክቶች ሲኖሩ ሐኪሞችን ማየት ይመረጣል። አንዳንድ ሰዎች ደግሞ እንደዚሁ በቤተሰብ ውስጥም ሄረዲተሪ ወይም በዘር የሚወረስ አይነት የጠጠር አይነቶች አሉ። እንደዚህ አይነትም ታሪክ ያላቸው ሰዎች በተለይ እንደዚህ አይነት ምልክቶችን ሲያዩ ሀኪምን ማማከር ይገባል። ይሄ የኩላሊት ጠጠር በኩላሊት ተጣርቶ የሚወጡ ቀደም ብሎ የገለጹልን ንጥረ ነገሮች መጠራቀምን የሚመለከት እንደመሆኑ አንዳንዶች ፈሳሽ አብዝቶ መጠጣት ከእንደዛ አይነት ችግር ሊያድን ይችላል ይረዳል የሚል አስተያየት ይሰጡ ይሰማል። በእርግጥ ተጨባጭነት ያለው ነው። ይሄ በጣም ትክክል ነው። በቂ ፈሳሽ መውሰድ በጣም አስፈላጊ ነው፣ ኩላሊት የማጣራት ስራውን እንዲያደርግ እነኚህም የሚፈጠሩ ጠጠሮች የሽንት ቧንቧዎች ጋር ተጣብቀው እንዳያድጉ ይሄ ፈሳሽ ያጥባቸዋል። ይሄንን ስንል ዋናው አላማ የሽንትን መጠን በቀን ከሁለት ነጥብ አምስት ሊትር ማድረስ ነው። የአንድ ሰው መውሰድ ያለበት የፈሳሽ መጠን በቀን የተለያየ ሊሆን ይችላል። አንዳንድ ሰዎች እንቅስቃሴ የሚያደርጉ ሰዎች፣ ፓይለቶች ወይም አውሮፕላን የሚሰሩ ሰዎች ፈሳሻቸው የመቀነስ ነገር ስለሚኖር አብዝተው ፈሳሽ መውሰድ ሊኖርባቸው ይችላል። በረሃ ውስጥ የሚኖሩ ሰዎችም እንደዛ አብዝተው ፈሳሽ ሊወስዱ ይገባቸዋል። ቀዝቃዛ ቦታ ያሉ ሰዎች በጣም ብዙ ፈሳሽ መውሰድ ላይችሉ ይችላል። ግን አትሊስት ሽንታቸውን ከሁለት እስከ ሁለት ነጥብ አምስት ሊትር ለማድረስ ሃያ አራት ሰዓት ከሰውነታቸው የሚወጣ የሽንት መጠን ያን ያህል መጠን እንዲኖረው የሚጣራው ነገር አብሮ እንዲወጣ ልክ ነው። ብዙ ውሃን ስንጠጣ ሽንት ውስጥ ያሉ ንጥረ ነገሮች ኮንሰንትሬሽናቸው እንዲቀንስ ያደርጋል በሽንት ውስጥ ያለው የካልሲየም መጠን ወይም የኦግዛሌት መጠን ቅድም እንዳልነው የሚያጋልጡት ነገሮች እንዲቀንሱ ያደርጋል። አንዱ እሱም ነው ጥቅሙ ፈሳሽን አብዝቶ መጠጣት። ፈሳሽ ስንል ደግሞ በአብዛኛው ውሃ መሆን ይገባዋል። ሶዳ መጠጦች ወይም እነ ሶፍት ድሪንክስ የምንላቸው በአብዛኛው እነሱን የሚመረጡ አይደሉም። ምክንያቱ ፎስፌት የተባለ ነገር አላቸው። ይሄ በሽንት ውስጥ ያለን ሲትሬት የተባለን ጠጠር እንዳይፈጠር የሚከላከልን ቅመም እንዲቀንስ ያደርጋልና ውሃ ነው ሰዎች እንዲጠጡ ይናበረታል። መልካም በየዕለቱ ጥቅም ያለ መጠን ያለው ፈሳሽ በተለይም ደግሞ ውሃ አብዝቶ መጠጣት ጥቅም ያለው መሆኑን ካስረዱበት ትንታኔና አንዳንዴም ጠጠሩ ብዙም ሳይከማች በራሱ በሽንት አማካኝነት ከሰውነት ይወጣል ከሚለው እሳቤ አንጻር የጠጠሩ መጠን ምን ያህል ሲደርስ ሲሆን አሳሳቢነት የሚከስተው? መጠኑ ከአምስት ሚሊሜትር በላይ ሲሆን ጠጠር ሳይሰብር ለመውጣት በጣም አስቸጋሪ ነው። ከኩላሊት ወደ ሽንት ፊኛ የሚወስደው የሽንት ቧንቧ ከዛ በላይ ማሳለፍ አይችልም። ትልቅ ጠጠር ከሆነ አምስት ሚሊሜትር ነው እና ከዛ በላይ ከሆነ እነ ጠጠሮቹ መሰበር ያስፈልጋቸዋል። በተለይ ደግሞ በጣም በፍጥነት መውጣት አለበት ወይም ቶሎ መሰበር አለባቸው የምንላቸው የሽንትን መውጣት የሚከላከሉ ወይም የሚዘጉ ቧንቧው እንዲዘጋ የሚያደርጉ ጠጠሮች ሲፈጠሩ ኩላሊት ሕብጠትን ስለሚያመጡ እነሱ ቶሎ ተሰብረው ወይም በሌላ መልኩ በሰርጀሪ መውጣት ይኖርባቸዋል። ጨዋማነት ያላቸው ምግቦች የበለጠ ሊያባብሱ እንደሚችሉ ገልጸዋል። በምግብ በኩል በአንድ ወቅት የኩላሊት ጠጠር እንዳላቸው ካወቁ በኋላ ሰዎች ሊያደርጉ የሚችሉት ጥንቃቄ አለ። አመጋገብን የመቀየር ሁኔታ እንደ አማራጭ ሊመከር ይችላል። በራሳቸው ሊያደርጉ የሚችሉት ሌሎችም አማራጮች ካሉ በመጀመሪያ ከምግብ ጋር በተያያዘ ማነሳው ጨውን በመጠኑ መጠቀም የሚል ነው። ጨው የአንድ ሰው በቀን ውስጥ ከሁለት እስከ ሶስት ግራም ያህል ጨው ነው ሪኮሜንድ ምን በምግብ ውስጥ ማግኘት ያለበት በተለይ ደግሞ ኩላሊት በሽታ፣ የደም ግፊ፣ የልብ ህመም እና እንደዚህ ጠጠር ያለባቸው ሰዎች በተለይ እነሱ በጣም ሪስትሪክትድ ይሆናሉ በጨው ላይ መጠን አለባቸው፣ የሚወስዱትን የጨው መጠን። አዎ ልክ ነው፣ መጠን አለባቸው። ኩላሊት ሰውነት ውስጥ ከሚፈልገው በላይ ጨው ሲፈጠር ያው ኩላሊት ነው የሚያስወጣው ይህንን ጨው። ይህን በሚያደርግበት ጊዜ ተያይዞ የሚወጣ ካልሲየም የተባለ ንጥረ ነገር አለ እና ብዙ ጨው ሲበላ ኩላሊት ጨውን ለማስወጣት በሚሞክርበት ጊዜ ብዙ ካልሲየም ሽንት ውስጥ ይፈጠራል እና ከፍተኛ የሆነ የካልሴ መጠን ደግሞ ለጠጠር መፈጠር ያጋልጣል ማለት ነው። ከጨው ጋር በተያያዘ ደግሞ ሌላ ማንሳት የምፈልገው ብዙ ፕሮቲን ያለው ምግብ መመገብ ለጠጠር ያጋልጣል። ቅድም ከጠጠር ዓይነቶች አንዱ ከገለጽኩት ውስጥ ዩሪካስድ የተባለው ጠጠር ነው። አብዛኛው ስጋነክ ነገሮች በመመገብ የሚመጣ ነው። ኩላሊት ጠጠር ያለባቸው ሰዎች በአብዛኛው ከመቶ ሰባ እስከ ሁለት መቶ ሀምሳ ግራም አካባቢ የሚደርስ ፕሮቲን መመገብ ነው በቀን ውስጥ የሚፈቀድላቸው። ይሄ ሩብ ኪሎ ያህል በቀን ከፍተኛው መጠን ሩብ ኪሎ ያህል ነው። ላ እነሱን ማድረግም በጣም የኩላሊት ጠጠሮችን መምጣት ሊቀንስ ይችላል። ሌላ ደግሞ ሶስተኛ፣ ከምግብ ጋር በተያያዘ ኦግዛሌት የተባለ ንጥረ ነገር አለ በጎመን ውስጥ ሽምብራ፣ ሎዝ፣ ቤሪስ የምንላቸው ፍራፍሬዎች ስትራውቤሪ፣ ብሉቤሪ፣ ራስቤሪ አይነት ፍራፍሬዎች ጋር በተያያዘ የሚመጣ ብዙ ኦግዛሬት የተባለ ነገር አለ። እነሱንም በመጠኑ ማድረግ ይረዳል። ከዚህ ጋር አያይዤ የማነሳው ደግሞ ካልሲየም የተባለው ንጥረ ነገር መብዛት ነው ችን ተጠጠር የሚፈጥረው ብለናል፣ ግን ካልሲየምን መቀነስ የለብንም። ከስምንት መቶ እስከ አንድ ሺ ሁለት መቶ ሚሊግራም ያህል ካልሲየም በቀን ውስጥ ለአጥንታችንና ለጥርሳችን ጤንነት ያስፈልገናል። ዶክተር ተዋበን አመሰግናለሁ። አድማጮች፣ አሁን ሳምንታዊው ስፖርት ኢትዮጵያ ለአፍሪካ አገራት ሻምፒዮን ሺፕ ቻን ውድድር አልፋለች። ለውድድሩ ለማለፍ ከሩዋንዳ ጋር የመጨረሻ ዙር የመልስ ጨዋታዋን ቅዳሜ ለት ያደረገችው ኢትዮጵያ ሩዋንዳን አንድ ለዜሮ በማሸነፍ በአልጄሪያ አስተናጋጅነት ለሚካሄደው የአፍሪካ አገራት ሻምፒዮን ሺፕ ቻን ውድድር ማለፏን አረጋግጣለች። በኢትዮጵያ የካፍን ዝቅተኛ መስፈርት የሚያሟላ የእግር ኳስ መጫወቻ ስታዲየም ካለመኖሩ ጋር ተያይዞ የኢትዮጵያ ብሔራዊ ቡድን በሜዳው ያደርግ የነበረውን የመጀመሪያውን ጨዋታ አርብ ነሐሴ 20 በታንዛኒያ ዳሬ ሰላም አድርጎ ዜሮ ለዜሮ በሆነ የአቻ ውጤት ነበር የተለያየው በሩዋንዳው የመልስ ጨዋታ ደግሞ በሀያ ሁለተኛው ደቂቃ ላይ ዳዋ ቴሳ ባስቆጠረው ብቸኛ ጎል አንድ ለዜሮ በማሸነፍ በዚሁ የድምር ውጤት ለቻን ማለፍ ችሏል። የ2023 የቻን ውድድር እንደ ጎርጎሮሳውያኑ ከቀጣዩ ጥር 8 እስከ የካቲት 5 በአልጄሪያ አስተናጋጅነት ይካሄዳል። ከ ሁለት ሺ ሰባት ጀምሮ በየሁለት ዓመቱ በሚካሄደው በዚህ ውድድር አስራ ስምንት ሀገራት ይሳተፋሉ። ሀገራቸውን በመወከል በውድድሩ የሚሳተፉት ደግሞ በሀገር ውስጥ ሊጎች የሚጫወቱ ተጫዋቾች ብቻ ናቸው። የዳኞችን ስህተት ለመቅረፍ በሚል ተግባራዊ የሆነው ቫር በእንግሊዝ ሌላው ዝግብ አስነስቷል። ባለፈው ሳምንት በተለይም ቅዳሜ ዕለት በተካሄዱ የእንግሊዝ ፕሪምየር ሊግ ጨዋታዎች የመሀል ዳኞች በቪዲዮ በመታገዝ ወይም በቫር እይታ የሰጧቸው ውሳኔዎች አነጋጋሪ ሆነዋል። በተለይ ቼልሲ ከዌስትሃም እንዲሁም ኒውካስል ከክሪስታል ፓላስ ጋር ባደረጓቸው ጨዋታዎች ዌስትሃምና ኒውካስል ያስቆጠሯቸው ጎሎች በቫር መሻራቸው ብዙዎችን ያነጋገረ ክስተት ሆኗል። ሁለት ለአንድ እየተመራ የነበረው ዌስትሃም በዘጠነኛው ደቂቃ ላይ ያስቆጠረው የአቻነት ግብ እንዲሁም ዜሮ ለዜሮ በተጠናቀቀው የኒውካስል ና የክሪስታል ፓላስ ጨዋታ የፓላስ ተከላካይ በራሱ መረብ ላይ ያስቆጠረው ግብ ከጸደቁ በኋላ በቫር ተሽረዋል። ሁለቱም ግቦች የተሻሩት በበረኞች ላይ ጥፋት ተሰርቷል በሚል ነው። ይሁን እንጂ የጎሎቹ መሻር የተሳሳተ ውሳኔ እንደሆነ በብዙዎች ታምኗል። የዌስትሃሙ አሰልጣኝ ዴቪድ ሞዬስ በቼልሲ ላይ ያስቆጠሩትን ጎል መሻር አሳፋሪ ውሳኔ ሲሉ ገልጸውታል። የኒውካስሉ አሰልጣኝ ኤዲ ሃውም እንዲሁ ፍጹም የሆነ ንጹህ ጎል እንደተሻረባቸው በመግለጽ ዳኛው በቫር በመታገዝ ባሳለፈው አወዛጋቢ ውሳኔ ክለባቸው የነበረውን የማሸነፍ እድል መቀልበሱን በመግለጽ ተችተዋል። ፕሪምየር ሊጉ በእነዚህ ሁለት ጨዋታዎች የተሻሩትን ጎሎች በአስቸኳይ ለማጣራት የፕሮፌሽናል ዳኞችን ማህበር ጠይቆ ጥያቄው ተቀባይነት ማግኘቱን የእንግሊዝ ሚዲያዎች ዘግበዋል። ማህበሩ አወዛጋቢዎች አወዛጋቢዎቹ ውሳኔዎች ስህተት መሆናቸውን እንደተቀበለም ነው የተዘገበው። ሊጉ ከፕሮፌሽናል ዳኞች ጋር በመሆን ውሳኔውን ካጣራ በኋላ ምን እርምጃ ሊወሰድ እንደሚችል ግን የተባለ ነገር የለም። ፖል ፖግባ ወንድሙን ጨምሮ ታጥቀው ለሚዝቱበት ግለሰቦች አንድ መቶ ሺህ ዩሮ መክፈሉን ተናገረ። ፈረንሳዊው የመሀል ሜዳ ተጫዋች ፖል ፖግባ ዛቻ እየተፈጸመበት መሆኑን ለፖሊስ ማመልከቱን ተከትሎ የፈረንሳይ ፖሊስ ምርመራ በማድረግ ላይ ነው። ፖሊስ ባለፈው ሳምንት ምርመራ መጀመሩን ካሳወቀ ከ24 ሰዓታት በኋላ ፖግባ ወንድሙ ለሚገኝበት አንድ ታጥቆ የተደራጀ ቡድን 100 ሺህ ዩሮ መክፈሉን አሳውቋል። የፈረንሳይ ፖሊስ እንዳለው የታጠቀው ቡድን በክረምቱ የዝውውር መስኮት ከማንቸስተር ዩናይትድ በነጻ ዝውውር ጁቬንቱስን የተቀላቀለውን ፖግባን 13 ሚሊዮን ዩሮ እንዲከፍል ጠይቋል። ወንድሙን ጨምሮ የታጠቀው ቡድን አባላት ፖግባ ኢንተርናሽናል እግር ኳስ ተጫዋች ከሆነ በኋላ ምንም ድጋፍ አላደረገልንም በማለት ደጋግመው ያስፈራሩት ነው ነበር። ለምርመራው ቅርበት ያለው አንድ ባለስልጣን ፖግባ ከዚህ ቀደም አንድ መቶ ሺህ ዩሮ ለቡድኑ መክፈሉን ለመርማሪዎች እንደገለጸ አሶሽየትድ ፕሬስ ዘግቧል። ከፈረንሳይ የወጡ ዘገባዎች እንደሚያመለክቱት ደግሞ አማካዩ ክፍያውን የፈጸመው አገሩ ለነበረባት ዓለም አቀፍ ጨዋታ ፓሪስ በነበረበት ወቅት በመጋቢት ወር ጭንብል በለበሱ ታጣቂዎች ዛቻ ከደረሰበት በኋላ በቀጣዩ ወር ሚያዚያ ውስጥ ነው። የታጠቀው ቡድን ቱሪን በሚገኘው የጁቬንቱስ ማሰልጠኛ ማዕከልም ተገኝቶ የገንዘቡን ጥያቄ ያቀረበ ሲሆን ወንድሙ በቡድን ውስጥ እንዳለ ፖግባ ተናግሯል ሲሉ የፈረንሳይ መገናኛ ብዙሃን ዘግበዋል። የእንግሊዝ ፕሪምየር ሊግ በክረምቱ የተጫዋቾች ዝውውር ያወጣው ወጪ በክብረ ወሰንነት ተመዝግቧል። የክረምቱ የዝውውር መስኮት ሐሙስ ምሽት ማንቸስተር ዩናይትድ ብራዚላዊውን የክንፍ ተጫዋች አንቶኒን ከአያክስ ባስፈረመበት የ82 ሚሊዮን ፓውንድ ክፍያ ፍጻሜውን አግኝቷል። በክረምቱ የዝውውር ገበያ የፕሪምየር ሊጉ ክለቦች በአጠቃላይ ወደ 1.9 ቢሊዮን ፓውንድ ለተጫዋቾች ዝውውር ወጪ ያደረጉ ሲሆን ይህም በአንድ የዝውውር መስኮት ወጪ የተደረገ በታሪክ ከፍተኛው ገንዘብ ሆኖ ተመዝግቧል። እስካሁን በክብረ ወሰንነት የተያዘው በ2017 ወጪ የተደረገው 1.4 ቢሊዮን ፓውንድ ሲሆን በአውሮፓ ደረጃም ክብረ ወሰን የነበረው ይህ የዝውውር ገንዘብ ዘንድሮ በራሱ በፕሪምየር ሊጉ ተሰብሯል። በፕሪምየር ሊጉ የሚሳተፉት ሀያ ክለቦች አጠቃላይ ወጪ ካለፈው ክረምት የ1.1 ቢሊዮን ፓውንድ ወጪ ጋር ሲነጻጸር በ67 በመቶ ከፍ ብሏል። ከሊጉ ሀያ ክለቦች መካከል ዘጠኙ በክረምቱ ከ100 ሚሊዮን ፓውንድ በላይ ለተጫዋቾች ግዥ አውጥተዋል። የፕሪምየር ሊግ ክለቦች የክረምቱ ወጪ የስፔን ላሊጋ፣ የጣሊያን ሴሪያ ና የጀርመን ቡንደስ ሊጋ ክለቦች በጋራ ካወጡት ወጪ የላቀ ነው። በዝውውር መስኮቱ ከ250 ሚሊዮን ፓውንድ በላይ ያወጣው ቼልሲ በፕሪምየር ሊግ ታሪክ በአንድ የዝውውር መስኮት ከፍተኛ ወጪ ያወጣ ክለብ ሆኗል። ለዛሬ የመረጥንላችሁ ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ በሳምንታዊ ስፖርት ዝግጅቱም ኬኔዲና አመሰግናለሁ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። ዩናይትድ ስቴትስ በየዓመቱ በመስከረም ወር የመጀመሪያ ሰኞ የሰራተኞች ቀን በመባል የሚታወቀውን ዓመታዊ በዓል ታከብራለች። እለቱ በሀገሪቱ የሚገኙ ሰራተኞችና ና ለዩናይትድ ስቴትስ ብልጽግና ያበረከቱት አስተዋጽኦ የሚከበርበት ነው ሲል የእለቱ ርዕስ አንቀጽ ይንደረደራል። በማያያዝም የሰራተኞች ቀን ይፋ የበጋው ወራት መገባደጃ ተደርጎም እንደሚቆጠር ያብራራው ርዕስ አንቀጽ በርካታ አሜሪካውያን እለቱን ከስራ እረፍት በመውሰድ የበጋው ጊዜ ከማብቃቱ በፊት ከቤተሰብ ጋር በመሰባሰብ ከቤት ውጪ ምግብ በማብሰልና ዋና መዋኘት በመሳሰሉ እንቅስቃሴዎች የሚያከብሩት ቢሆንም እለቱ በአውዳመትነት እንዲከበር ያደረጉት ሁነቶች ግን ስስት ህዝባዊ አመፅና ደም መፋሰስ የነገሱበት እንደነበር ይተነትናል። በ19ኛው ክፍለ ዘመን መባቻው የእርስ በርሱ ጦርነት ማግስት የኢንዱስትሪ መሪዎች በሚል መጠሪያ የሚታወቁት እንደ ኮርኔሊየስ ቫንደርቤልት፣ አንድሪው ካርኔጊ ጄፒ ሞርጋን እና ጆን ሮክፌለር ያሉ ባለጸጋና ከፍተኛ ተጽዕኖ አድራጊ የንግድ ሰዎች በፍጥነት እያደገ የመጣውን ኢኮኖሚና ከቁጥጥር ውጪ በሆነ መንገድ ያቆለቆለውን የፈጠራ ሂደት እንደ ልብ በሚገኘው የስደተኛ ሰራተኞች ጉልበት የፈጠሩትን እድል ተጠቅመው መጠነ ሰፊ የንግድ ስራ ለማቋቋምና ከፍተኛ ሀብት ለማከማቸት ችለው ነበር። ይህም በወቅቱ በእጅጉ የሚፈለገውን የስራ እድልና እድሎችን የፈጠረ ቢሆንም የንግድ አሰራራቸው በቃኝን የማያውቅ በየፋብሪካው ብረት ማቅለጫዎችና የማዕድን ቁፋሮ ስራ ተጠምደው የሳምንቱን ሰባት ቀናት ለ12 ሰዓታት በመስራት ነገር ግን ለመኖር የማያስችል ደሞዝ የሚከፈላቸውን ሰራተኞችን ጉልበት የሚበዘብዝ ነበር። የዕለቱ ርዕስ አንቀጽ በመቀጠልም እንደ አውሮፓያን አቆጣጠር በ1880ዎቹ መጨረሻው አካባቢ ሰራተኞች ይህን ሁኔታቸውን ለማሻሻል በ18ኛው ክፍለ ዘመን መዋቅር ጀምረው የነበሩ የሰራተኛ ማህበራትን መቀላቀል እንደጀመሩ የተሻለ ክፍያ አያያዝ ደህንነቱ የተጠበቀ የስራ ሁኔታና እያደገ ለሚገኘው የአሜሪካ ምጣኔ ሀብት ያበረከቱት አስተዋጽኦ እውቅና እንዲሰጠውም መጠየቅ መጀመራቸውን ያስረዳል። እነዚህ ጥያቄዎቻቸው መልስ ሳያገኙ ሲቀሩ ታዲያ የስራ ማቆም አድማዎችን ያዘጋጃሉ። ይህ ግን እጅግ አስቸጋሪና አደገኛ ጥረት ነበር። በስራ ማቆም አድማው ላይ የሚሳተፉ ሰራተኞች በተደጋጋሚ አናታናታቸውን ተብለው ወደ ስራቸው እንዲመለሱ ኩባንያዎች ጠመንጃ ያነገቱ ወረበሎችን ይቀጥሩ እንደነበር ያትታል። አንዳንዴም አድማ አድራጊዎች ላይ ጉዳት ማድረስ ይበረታታ እንደነበር ርዕሰ አንቀጹ ያመለክታል። እጅግ ጎልተው ከሚነገሩ የዚህ አይነት አጋጣሚዎች አንዱ በቺካጎ የተካሄደው ፑልማን የተሰኘው አድማ ሲሆን በወቅቱ የፌዴራል ወታደሮች በባቡር ሐዲድ ላይ አድማ ሲያካሂዱ የነበሩ ተሳታፊዎችንና የፑልማን መኪና አምራች ካምፓኒ የፈጸመውን የደሞዝ ቅነሳና የሰራተኛ መበተን ተቃውሞው ሰልፍ ያካሄዱ ሰራተኞችን ጭካኔ በተመላበት መንገድ በትነዋቸዋል። በዕለቱም 30 ሰዎች ሕይወታቸው አልፏል። የሚገርመው ግን አድማው የተካሄደበት ቀን ፕሬዚዳንት ግሮቨር ክሊቭላንድ የሰራተኞች ቀን ብሔራዊ በዓል ሆኖ እንዲከበር የቀረበውን ረቂቅ ሕግ እንዲሆን በፊርማቸው ያጸደቁበት ቀን ነበር። የአሜሪካ ፕሬዚዳንት ጆ ባይደን ዕለቱን አስመልክተው ባደረጉት ንግግር ጠንክረው የሚሰሩ አሜሪካውያን የሀገራችን የጀርባ አጥንት ናቸው። መካከለኛ የኑሮ ደረጃ ላይ የሚገኘው ህብረተሰብ ነው አሜሪካን የሰራት። ማህበራት ደግሞ መካከለኛ የኑሮ ደረጃን ፈጥረዋል ብለዋል። አክለውም መካከለኛ የኑሮ ደረጃ ላይ የሚገኙ ሰዎችን ህይወት የሚደግፉ ሁሉም ነገሮች የተቻሉት በሰራተኛ ማህበራት በመሆኑ በዚህ የሰራተኞች ቀን ሁሉንም ሰራተኞችና ኢኮኖሚያችን ወደፊት እንዲራመድና ሀገራችን ጠንካራ እንድትሆን በጽናት ያካሄዱትን ትግል እናከብራለን ብለዋል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። ክቡራትና ክቡራን አድማጭ ተመልካቾቻችን ስርጭታችንን ወደ ማገባደዱ ተቃርበናል። ቀደም ብዬ በመግቢያው አስተዋውቂያ የነበረው የሰሜን ኢትዮጵያ ጦርነት እንደገና መቀስቀሱ በብሔራዊ ምክክር ሂደቱ ላይ ትልቅ ፈተና መደቀኑን የኢትዮጵያ አገራዊ ምክክር ኮሚሽን ማስታወቁን ገልጠን ነበር። ዝግጅቱን ለማቅረብ ግን ሰዓታችን አልፈቀደም። ሳምንታዊ የአፍሪቃ ነክ ርዕሶችም ዛሬ ለምሽቱ ሰዓት በማለቁ አልቀረበም፤ በነገው ምሽት እናቀርባለን። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት ለዕለተ ሰኞ ምሽት ያዘጋጀውን እዚህ ላይ አበቃ። ያስተናገድኳቸው አሉላ ከበደ ከአቀናባሪው ኤልያስ አስማርና እንዲሁም ከተቀሩ ባልደረቦቻችን የስርጭት መሐንዲሱ ኔልሰን ሎፔስ ጋር በመሆን በዚሁ እንሰናለን እንሰናበታለን። ነገ እንገናኝ። በእኔ በኩል ሰላም ተናደሩ።